ከኤስቢኤስ አማርኛ ጋር የሴቶች አውድ በኤስቢኤስ አማርኛ። በዚህ ፕሮግራማችን በሴቶች ጾታዊ፣ ማኅበራዊ፣ ኢኮኖሚያዊና ሌሎችም ሁለንተናዊ ጉዳዮች ዙሪያ እንወያያለን። የሴቶች አውድ በኤስፔስ አማርኛ በቪክቶሪያ የኢትዮጵያውያን ሴቶች ህብረት በየዓመቱ የሚከበረውን የእናቶች ቀን ምክንያት በማድረግ በማህበረሰቡ ውስጥ ከሚኖሩና በተለይ ላቅ ያለ ውጤትን ላስመዘገቡ ሶስት ወጣቶች ሽልማትን አበርክቶ ነበር። ባለፈው እሁድ ወጣት ሊዲያ ተሰማ አቆጥቋጭ ወጣት መሪዎች ሄለላቀው በትምህርታቸው ከፍተኛ ውጤት ባስመዘግቡ፣ እንዲሁም ናሆም ኪዳኔ በስፖርት የተለየ ችሎታን ያሳየ በሚለው ክፍል ውስጥ ተሸላሚ ሆነዋል። ወጣቶቹ በቪክቶሪያ የኢትዮጵያውያን የሴቶች ህብረት የተደረገላቸውን የእውቅናና የሽልማት ስነ ስርዓት ከልብ የመነጨ ደስታን እንደፈጠረላቸውና ለዚህም እንዲበቁ ያደረጋቸውን የህይወት ጉዞ አጫውተውናል። ወጣት ሊዲያም እንዲህ ነበረ ደስታዋን የገለጸችልን። ጥሩ ስሜት ነው። ምክንያቱም ይህ እድል መኖሩን አላውቅም ነበረ። በመሰረቱ እናቴ ነች ለሽልማቱ እንድታጭ ያደረገችኝና የነገረችኝ። እንደማስበው እውቅናን አገኛለሁ ብለው ሳያስቡ በሚሰሩት ስራ ሽልማትን ማግኘት ደስ ይላል። ብዙ ሰዎች ራሳቸውን ለማህበረሰባቸው ሰጥተው የሚሰሩት ስራ በቅንነትና ከልባቸው ነው። ምክንያቱም ይህንን ማድረግ አንዳንዴም መስዋዕትነትን ያስከፍላል። ለእኔ ይህ ማለት በምሰራው ስራ ላይ ተጨማሪ ደስታን የፈጠረልኝ ምክንያቱም ስራዬን የምሰራው ከታላቅ እርካታ ጋር በመሆኑ በጣም ደስ ይላል፣ ያበረታታል። ገና ከፊቴ በርካታ አመታት ይጠብቁኛል። በጽናት እንድቀጥልም ረድቶኛል። ይህንን የእውቅና ሽልማት በቪክቶሪያ የኢትዮጵያውያን ሴቶች ህብረት ማበርከቱ ደግሞ ለእኔ የተለየ እንዲሆን አድርጎታል። በተወለድኩበትና ባደግኩበት ቪክቶሪያን በመሆኑ በጣም ደስ ያሰኛል። እዚህ የተወለድንና ያደግን ሁሉ ማንኛውም አይነት እውቅናን ከማህበረሰ ባችን ስናገኝ ጥሩ ስሜትን ይሰጠናል። አንዳንድ ጊዜ በማንነታችን ዙሪያ የሚያጋጥሙን ውጣ ውረዶች አሉ። ምክንያቱም መሰረታችን የተጣለው እዚህ ሀገር ነው፣ የምናውቀውም ይህንን ነው። ነገር ግን ወደ አገር ቤት ስንሄድ እኛን የሚመስሉ ልባቸው ከእኛ ጋር የተገናኙ የህብረተሰብ ክፍሎችን እናያለን። ያኔ ነው የተለየ አይነት ስሜት የሚሰማን ይህ ሁሌም የሚቀጥል ዙር ነው የሚሆነው። በተወለድኩበት ባደግኩበት ሀገር የማደንቀው ሀገር ውስጥ ሆኜ ከራሴ ማህበረሰብ ይህንን እውቅናን ማግኘቴ ደግሞ በጣም ልዩ ነው። እኔ የተሸለምኩበት አቆጥቋጭ ወጣት መሪ በሚለው ክፍል ነው ይኸውም ለማህበረሰብ በበጎ ፈቃደኝነትና በግሌ ፈጠራ ይጠቅማል ብዬ ባበረከትኩት አስተዋጽኦ ነው። ይህ የሽልማት አካል ከ16 እስከ 24 ዓመት ዕድሜ ውስጥ ያሉትን የሚያጠቃልል ነው። እኔ አሁን 24 ዓመቴ ነው። በመጪ ኦገስት 25 እሆናለሁ። እናም በጣም ወቅቱን የጠበቀ ሽልማት ነው። ያደግኩት እዚሁ ነው። ሁለተኛ ደረጃ ትምህርቴንም እንደጨረስኩ የህግና የአርት ዲግሪዎችን አጣምሬ መማር ጀመርኩ። ሁለት ዓመታትን ካጠናቀቅኩ በኋላ በውስጤ ደስ የማይል ስሜት መመላለስ ጀመረ። ለህይወቴ የሚሆነውን ነገር ያመቻቸውትን ካየው በኋላ የመርካትና የደስታ ስሜት አልተሰማኝም። ያ ስሜት ግራ ያጋባኝ ነበረ። ምክንያቱም ህይወቴን በሙሉ በህግ ሙያ ውስጥ እቆያለሁ ብዬ አስብ ነበረ። እንደ እውነቱ ከሆነ ለማህበረሰብ ፍትህ ጽኑ የሆነ ፍላጎት ስለነበረኝ ነው ህግን ማጥናት የፈለግኩት። ነገር ግን ዓለምን በተለየ ሁኔታ ማየት ሲጀምርና ያሉትን ነገሮች ሳገናዝብ ማህበረሰብን በሌላ መስክም ማገልገል እንደምችል አወኩ። እናም ህግ ለእኔ የሚሆን እንዳልሆነ ተረዳው። እኔ ፈጠራን የምወድ ሰው ነኝ። ስለዚህ የህግ ትምህርቴን አቁሜ በሶሻል ሳይንስ ዲግሪ ሜጀሬን ቢሄቪራል ስተዲስ በማድረግ መማር ጀመርኩ። ያኔ ነው ልክ ሎተሪ እንደወጣለት አይነት ሰው ስሜት የተሰማኝ ይህን ነው የምፈልገው ስል ወሰንኩ። ሳይኮሎጂና ሶሽዮሎጂን በማህበረሰብ አውድ ውስጥ የሰው ልጅ አእምሮን የሰው ለሰው ግንኙነትን የሰው ልጅ ባህሪንና የማህበረሰብ ፍትህን በተመለከተ የማውቀውን እውቀት ሚዲያን በመጠቀም በተግባር መዋል ዓላማ የሆነ በአሁን ሰዓት በብሪም ባንክ ላይቭ ኤፍኤም ላይ የማቀርበውም የሬዲዮ ፕሮግራም አለ። በብሪም ባንክ ካውንስል አማካኝነት ባለፈው ዓመት የተጀመረ አዲስ የሬዲዮ ጣቢያ ነው። በትምህርት ዓለም ውስጥ ውጤታማ ለመሆን ለአንዳንዶች አዳጋች ሊሆን ይችላል አንዳንድ ጊዜ የትምህርት ቤት አሰራር ለሁሉም እኩል ላይሰራ ይችላል። ስለሆነም በተለይ ወጣት የሆኑት ልብ ማለት የሚገባቸው ራሳቸውን በመውቀስ ብዙ ጊዜ እንዳያጠፉ ነው። የምንጓዝበት የአሰራር ሂደት እንደመሆኑ መጠን በትምህርት ቤት ማለፍ የግድ ነው፣ ጠቃሚም ነው። ምንም እንኳን ከባድ ቢሆንም ወይም የማንፈልገው ነገር ቢኖርበትም ሁሉንም ግን የማበረታታው ነገር የሁለተኛ ደረጃ ትምህርታቸውን እንዲያጠናቅቁ ነው። ሁለተኛ ደረጃን እንደጨረሱ ወደፊት ምን መሆን እንዳለባቸው ለማወቅ ጊዜ ሊፈጅባቸውም ይችላል። ያኔ ነው ከሁለተኛ ደረጃ ትምህርት በኋላ ያለው ዓለም ትልቅና ጥልቅ መሆኑን የሚረዱት። ልክ እኔ የሕግ ዲግሪን አቋርጬ እንደወጣሁት ሁሉ ሌሎችም ይህንን ሊያስቡ ይችላሉ። ይህንንም ለማድረግ መፍራት አያስፈልግም። ነገርግን ነገር ግን ሀሳብን ለመቀየር የፈለጉበትን ምክንያት በቅጡ መረዳት ያስፈልጋቸዋል። ማወቅ ያለብን የምንኖርበት አገር እኛን ተጠቃሚ የሚያደርጉ በርካታ አሰራሮች እንዳሉ ነው። ይህንን ለማለት ምንም አላፍርም። ከፍተኛ ደረጃ ላይ ለመድረስ እንችላለን፣ ምክንያቱም እኔ ራሴ ይህንን ለማድረግ ችያለሁና። ወጣቶች የሚያስፈልጋችሁን እርዳታ ሁሉ ጠይቁ። የምታበረክቱት አስተዋጽኦ ሁሌም ቦታ አለው። አንዳንዴ አነስተኛ በሆነ መልኩ ኢፍትሐዊነት፣ ዘረኝነት የመሳሰሉት በአሰራር ውስጥ ሊኖሩ ይችላሉ። ቢሆንም እርዳታን ከመሻት ወደ ኋላ አትበሉ። በዙሪያችሁ ያሉት የማህበረሰብ አባላት የሚያበረታቷችሁ ሁሉ ጠቃሚ ዜጋ እንደሆናችሁ ያውቃሉ። እኔ ለምሳሌ ግራ በተጋባሁበት ጊዜ ትክክለኛ የሆኑ ሰዎች በዙሪያ ነበሩ። እነሱም ወደ ትክክለኛው አቅጣጫ እንዳመራ ህልሜን እንድከተል ረድተውኛል። ስለሆነም በአሁን ሰዓት ዲግሬን ጨርሼ በብሪም ባንክ ሲቲ ካውንስል በጋምብሊንግ ሃርም ፕሮጀክት ላይ እየሰራሁ እገኛለሁ ብለናለች ወጣት ሊዲያ ተሰማ ከ እውቅናው በኋላ ወጣት ህሊና ላቀውን በበኩሏ በትምህርቷ ባመጣችው ውጤት ለተደረገላት እውቅና የተሰማትን ስሜት እንዲህ ስትል ትገልጻለች። አመሰግናለሁ ለማለት ወዳለው። ይህንን ሽልማት በማግኘቴ እንዲሁም የሥራዬን ዋጋ ከግምት ውስጥ በመግባቱ ደስታ ተሰምቶኛል። የጠበቅኩት ነገር አልነበረም። እንዲህ አይነት ሽልማት እሸለማለሁ ብዬም አላሰብኩም ነበር። ስለዚህ በጣም ደስ ያሰኛል። Last year, 2020, I graduated from St. Aloysius College and I received an ATAR of 97.85. እኔ የተሸለምኩበት ሽልማት በትምህርት ከፍተኛ ውጤት ባመጡት ውስጥ ነው። ባለፈው ዓመት በ2020 ዓመተ ምህረት ነበረ። በሴንት አሎሺየስ ኮሌጅ የ12ኛ ክፍል መልቀቂያ ፈተናን የወሰድኩት ውጤቴም 97.85 ሲሆን በትምህርት ቤቱም ሁለተኛው ነበር። ይህንን ውጤት ለማግኘት ከፍተኛ የሆነ ጥረትንና ጥናትን አደርግ ነበረ። ጠንክሮ መስራትን እንደ ግል ባህሪ የያስኩት ስለሆነም አለኝ ብዬ የምኮራበት ነገር ነው። ያለምንም ጥርጥር የአስራ ሁለተኛ ክፍል ከትምህርት ጋር የተያያዙ ስራዎች የሚበዙበት ከባድና አስቸጋሪ ወቅት ነው። ነገር ግን ጠንክሮ በመስራት ትልቅ ህልም በማለምና ራስን ሙሉ ለሙሉ ለትምህርት በመስጠት ተጨማሪ ጊዜንም ለጥናትና ለፈተና ወቅት በማከል ይህንን ውጤት ለማግኘት በቅቻለሁ። በትምህርት በኩል እኔ ራሴን የተለየ ስጦታ ያለኝ እንደሆነ ቆጥሬ አላውቅም። እኔ ያለሁበት ትምህርት ቤት በርካታ ተማሪዎች በትምህርት በኩል የተለየ ስጦታ ያላቸው አሉ። እኔ ግን ራሴን የምቆጥረው እንደ ማንኛውም ሰው አድርጌ ነው። ነገር ግን ነገር ግን ትምህርትን ማለት ከሁሉ በላይ አብልጬ የተለየ ትኩረት የምሰጠውና ጠቃሚ ነው ብዬ የምወስደው ነገር ነው ስለሆነም ብዙ ጊዜን በጥናት ላይ ነው የማሳልፈው እንደምገምተው ይህ ለሁሉም የሚሰራ ይመስለኛል አይምሯችንን እንዴት ማሰብ እንዳለበት እንዳስተማር ነው ነው በተፈጥሮ የተለየ ስጦታ እንዳላቸው ተማሪዎች አይደለንም ማለት ጥሩ ውጤት ማምጣት አይቻልም ስለሆነም ብዙ ጥረትም ማድረግ አያስፈልግም ማለት አይደለም ማሰብ የሚገባን ምን ያህል ውጤት ማምጣት እንዳለብን የምንወስነው እኛው ራሳችን ነን። ውሳኔው በቁጥጥራችን ውስጥ ምን ያለው ተጨማሪ ጥረቶችን ባደረግን መጠን ሁሉ ውጤቱንም እናያለን። ትምህርትንም በተመለከተ ምን ማድረግ እንዳለብኝ መወሰን የምችለው እኔው ነኝ በእኔ ቁጥጥ ስር ነው ብሎ ማመንና ተገቢውን ጥረት ማድረግ ለውጤት ያበቃል። እንደማስበው ጊዜን በእቅድ መምራት በጣም አስፈላጊ የሆነ ክህሎት ነው። ይህ ለትምህርት ብቻ ሳይሆን ለወደፊት ህይወትም ሁሉ ማለቴ ነው። በአጠቃላይ ለምናደርገው ነገር ስራን፣ ትምህርትን፣ ማህበራዊ ህይወትን፣ ለማንኛውም ነገር በእቅድ ውስጥ ማስገባት ግድ ይላል። ስለሆነም ጊዜ መመደብ እንዳለብን ማረጋገጥ አለብን። ግልጽ ነው፣ አንዳንዶቹ ከሌሎቹ ተጨማሪን ጊዜን ሊወስዱብን ይችላል። ለምሳሌ እኔ ከስራና ከማህበራዊ ህይወት በበለጠ ለትምህርት ጊዜ እመድባለሁ። ነገር ግን ጤናማ የሆነ መመጣጠን ሊኖርም ይገባል። ለትምህርት ቦታ እንደምንሰጠው ሁሉ ሌሎች ጠቃሚ የሚባሉ ነገሮችን መተው የለብንም። ሁሉንም ሚዛናዊ በሆነ መንገድ ማድረግ ይኖርብናል። እኔ በየጊዜው የሚያስደስተኝን ነገሮች ለማድረግ እወጣለሁኝ። ይህንን ባላደርግና ጊዜን በሙሉ በትምህርት ላይ ብቻ ባደርግ አመቱን በሙሉ ለመዝለቅ ባልቻልኩ ነበረ። ምክንያቱም አእምሮን ያደክማል። ስለዚህ ሁሉን ነገር በመጠኑ ማድረግ ያስፈልጋል። ስራን በተመለከተ በአመቱ መጀመሪያ አካባቢ በብዛት ስራ ነበረ። ወደ ግማሽ አመት ላይ ስደርስ የስራ ሰዓቴን እየቀነስኩ በተለይ የአመቱ መጨረሻ ላይ እንደገና በመቀነስ እንዳለብኝ እቅዴን በአእምሮዬ አስቀምጬ እስከ መጨረሻው በመጽናት ነገሮችን ለማጣጣም ችያለሁኝ። በአሁን ሰዓት በሜልበርን ዩኒቨርሲቲ ባችለር ኦፍ አርትስ የመጀመሪያ ዲግሪ ተማሪ ነኝ። ክሪሚኖሎጂን ነው ለማጥናት የምፈልገው። ለጊዜው ለወደፊቱ ምን እሰራለሁ ብዬ አልመረጥኩም። ነገር ግን ፌሮንዚክ ሳይኮሎጂ ለመማር እንደምፈልግ አውቃለሁ። በቅርቡ ደግሞ እያሰብኩ ያለሁት ክሪሚኖሎጂን በተመለከተ በመንግስት በኩል ፖሊሲ አድቫይዘር ሆኜ ብሰራ እንደምፈልግ እያሰብኩን ያለሁት። የወደፊቱ እቅዴ ይህንን ይመስላል። ሌላኛው የዕለቱ ተሸላሚ ናሆም ኪዳኔ ሲሆን ሽልማቱ በሱ ሕይወት ውስጥ የፈጠረውን አዲስ ስሜት እንዲ ሲል ነበር የገለጸልን። አንድን ነገር ማሸነፍን ማወቅን ደስ ብሎኛል። ለሌሎች ልጆችም ማነቃቂያና ወደፊትም እንዲያስቡ ያደርጋል። ሽልማቱ ከራሴ ማህበረሰብ መምጣቱ ደግሞ ክብር ይሰማኛል። በዚህ ላይ ማህበረሰቡ መልካም ነገር እንደሰራው ማወቁ ማወቅ በራሱ ያስደስታል። በአሁን ጊዜ በሙሉ ሰዓት ትምህርቴን የምከታተል ሲሆን የአስራ አንደኛ ክፍል ተማሪ ነኝ። ለትምህርት ቤት ቅርጫት ኳስ በትምህርት ሰዓትና ከትምህርት በኋላ ልምምድን አደርጋለሁ። ከዚያም የትምህርት ቤት ጥናቶቼን አጠናቅቃለሁ። እንደገናም ተጨማሪ የቅርጫት ኳስ ልምምድን አደርጋለሁ። በአሁን ሰዓት በመሰረቱ እያደረግኩ ያለሁት ይህንን ነው። ሰዓቴን በአግባቡና በጥበብ ነው የምጠቀመው። የትምህርት ቤት ጥናቴንና የልምምድ ጊዜን ለያይቼ ነው የምጠቀምበት። በአሁን ሰዓት የቅርጫት ኳስ ለአካባቢ የምጫወት ሲሆን በተለይ ቶርናመንቶች ላይ እካፈላለው። ኤምቪፒ ወይም ደግሞ በጣም የተለየ ዋጋ ያላቸው ተጫዋቾች በሚል ክፍል ውስጥ የሚገኙ ሽልማቶችን አግኝቻለሁ። እንዲሁም የፍጻሜ ዋንጫ ግጥሚያዎችንም አሸንፍ ያለው ለወደፊት ቅዴም አሜሪካን ሀገር በመሄድ የቅርጫት ኳስ ኮሌጅ ለመግባትና ከዚያም ለኤንቢኤ መጫወት ነው። ብዙ ሰዎች የቅርጫት ኳስን ይጫወታሉ። ሁልጊዜ ራስን ማበረታታት፣ ማነቃቃት ከተቻለና ልምምድን በትክክል ካደረጉ ውጤትን ማስመዝገብ ይቻላል። እኔ ለወጣቶች የምመክረው ምክር ቤተሰቦቻችሁ የሚነግሯችሁን እንድትሰሙ ነው። ምክንያቱም የሚመሯችሁ ወደ ትክክለኛው አቅጣጫ ነውና፣ የትምህርት ቤት ስራዎቻችሁን በአግባቡ ማጠናቀቅ ያስፈልጋል። ጊዜያቸውን በጥበብ እንዲጠቀሙ፣ ቤተ ክርስቲያንም እንዲሄዱ፣ እንዲጸልዩ፣ በፈጣሪ ስርም እንዲቆዩ እመክራለሁ። እንዲሁም ህልማቸውን ከተከተሉ ሁሉ ነገር መልካም ይሆናል ብሏል። የዘንድሮ በቪክቶሪያ የኢትዮጵያውያን ሴቶች ህብረት የእናቶች ቀን ተሸላሚ የሆኑትን በሙሉ በድጋሚ እንኳን ደስ ያላችሁ እንላለን። ከኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ጋር ስለነበረን ቆይታም እናመሰግናለን።